ቮይስ ኦፍ አሜሪካ። ከቤኒሻንጉል ጉምዝና ከደቡብ ክልል ለተፈናቀሉ አርሶ አደሮች ጉዳይ መፍትሄ እንዲሰጡ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የጻፉት ደብዳቤ ምላሽ አለማግኘቱን ሁለት ተቃዋሚ ፓርቲዎች አስታወቁ። የአርሶ አደሮቹ ጉዳይ መፍትሄ የማያገኝ ከሆነ መንግስትን ለመክሰስ በጀመሩት ሂደት እንደሚገፉበት ተቃዋሚዎቹ መኢያድና ሰማያዊ ፓርቲ ጠቁመዋል። ሁለቱ ፓርቲዎች ለዚሁ ዓላማ በዶክተር ያዕቆብ ኃይለማርያም የሚመራ የጠበቆች ቡድን ማዋቀራቸው ይታወሳል። እስክንድር ፍሬው ከአዲስ አበባ ዝርዝር ዘገባ አለው። ከቤንሻንጉል ጉሙዝና ከደቡብ ክልል ጉራ ፈርዳ ወረዳ የተፈናቀሉ የአማራና የኦሮሚያ ክልል ተወላጅ አርሶ አደሮች ጉዳይ መንግስትንና ተቃዋሚዎችን ሳያስማማ ቀጥሏል። በተፈናቃዮቹ ላይ እየደረሰ ያለው በደል አለመቆሙን በቂ ትኩረትና ምላሽም አለማግኘቱን ያመኑ ሁለት ተቃዋሚ ድርጅቶች ደግሞ መንግስትን ለመክሰስ ከወሰኑ ሳምንታት ተቆጥረዋል። የመላው ኢትዮጵያ አንድነት ድርጅት መያድና ሰማያዊ ፓርቲ የቀጠሩት በታዋቂው የሕግ ባለሙያ ዶክተር ያዕቆብ ኃይለማርያም የሚመራ የጠበቆች ቡድን ሲሆን መረጃ ማሰባሰብም መጀመራቸው ይታወሳል። ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ የጻፉትም የጠበቆቹ ቡድን መሪ ዶክተር ያዕቆብ ኃይለማርያም ናቸው። የመያድ ዋና ጸሐፊ አቶ ተስፋ የታሪኩ ደብዳቤውን በጋዜጣዊ መግለጫው ለተገኙ ጋዜጠኞች አንብበዋል። ከጠቅላይ ሚኒስትሩ የሚጠበቀው ምላሽም በዚሁ ደብዳቤ ተመልክቷል። ተፈናቃዮቹ ከክብርነቶ የሚጠይቁት ውሳኔ አንድ ተፈናቃዮቹ ቀደም ሲል ወደ ነበሩበት አካባቢ በመንግስት ወጪ ተመልሰው መሬታቸው፣ የንግድ ተቋማቸው፣ ቤት ንብረታቸው በአስቸኳይ እንዲመለስላቸው እንዲያደርጉ። ሁለት ተፈናቃዮቹ ለደረሰባቸው ቁሳዊ ጉዳት አካላዊም ሆነ ሞራላዊ እንግልት ተመጣጣኝ ካሳ መንግስት እንዲከፍላቸው የሚመለከተውን አካል እንዲያገዝዙ። ሶስት በቤኒሻንጉል የሚኖሩ የማንኛውም ብሔር አባላት ተመሳሳይ ወንጀል እንዳይፈጸምባቸው ጥበቃ እንዲደረግላቸው። አራት ተዋዶና ተፋቅሮ የሚኖረውን ሕዝብ በመከፋፈል የማፈናቀሉን ድርጊት የፈጸሙ ያስፈጸሙ፣ ሲፈጽሙ አይተው ያላስቆሙ የሚመለከታቸው የክልልና የፌዴራል መንግስት ባለስልጣናት ተገቢውን ቅጣት እንዲያገኙ ሕግ ፊት እንዲቀርቡ በነዚህ ከላይ የተጠቀሱት ህጋዊና ፍታዊ ጥያቄዎች አሁንታዊ ምላሽ ካላገኙ በደንበኞቻችን በመላ ኢትዮጵያ አንድነት ፓርቲ አንድነት ድርጅትና በሰማያዊ ፓርቲ ጠያቂነት ጉዳዩም በስልጣን ወዳለው ፍርድ ቤት የምናቀርበው መሆኑን በአክብሮት እንገልጻለን። ሰላምታ ጋር ዶክተር ያዕቆብ ኃይለማርያም ሰኔ አምስት ሁለት ሺ አምስት ዓመት። የኢትዮጵያ መንግስት የተፈናቃዮቹ ጉዳይ ምላሽ እያገኘ መሆኑን ይናገራል። በተለይ በቤንሻንጉል ጉሙስ ክልል ለአርሶ አደሮቹ መፈናቀል ተጠያቂ የሆኑ አስራ ሁለት አመራሮች በቁጥጥር ስር መዋላቸውን ሌሎች ደግሞ ከኃላፊነት መነሳታቸውን አስታውቋል። አርሶ አደሮቹም ወደ ነበሩበት እየተመለሱ እንደሆነ አመልክቷል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ራሳቸውም ድርጊቱን በአደባባይ አውግዘዋል፣ ፈጻሚዎቹንም ኮንነዋል። መያድና ሰማያዊ ፓርቲ ግን በእነዚህ እርምጃዎች አልረኩም። በመንግስት የሚገለጸው አንዳንድ መረጃም እውነታውን አያሳይም ይላሉ። እናም የተጻፈው ደብዳቤ ጠቅላይ ሚኒስትሩ በቂ መረጃ እንዲኖራቸው ጭምር የሚያደርግ መሆኑን የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ተናግረዋል። ምናልባት ከመረጃ እጥረት ከሆነ ይህን የሚሉት ብለን ታች ድረስ ያገኘነውን መረጃ አሰባስበን ሁሉም ቦታ ያለውን የደረሰባቸውን በመንግስት ማህተም የተሰራ መሆኑን ይህንን ነገር ለሳቸው እንዲያውቁት ፎር ዘ ሪከርድም ጭምር ነው ይሄ ነገር ወደ ፍርድ ቤት ስንሄድ እኛ ላለው ነገር ከፈቱት ችግሩን ለነሱም ቢሆን እድሉን የምንሰጣቸው መሆኑንና በተጨባጭ መሬት ላይ ያለው የፖለቲካ ንግግር ከሚሆን በራሳቸው በመንግስት ማህተም የተሰራውን ደባን ነው እንጂ ዋናው የአስፈጻሚ የበላይ አካል እንዲያውቁት የማድረግ ነገር እንጂ የሕግ ሂደቱ እንደተጠበቀ መሆኑን ነው የተጻፈውም ደብዳቤ የሚያስረዳው ያንን ነው። በርካታ የቤንሻንጉል ክልል ባለስልጣናት ለፍርድ እየቀረቡና ተጠያቂ የሆኑ ባሉበት ሁኔታ መፍትሄ አልተሰጠም ማለት እንዴት ይቻላል የሚል ጥያቄ ከጋዜጠኞች ተነስቷል። የመያዱ ዋና ጸሐፊ አቶ ተስፋይ ታሪኩ ምላሽ ተከታዩ ነው። የነበረውን ውጥረት ለመቀለስ አስራ ሁለት ሰዎችን ያክል ይዘው ሊሆን ይችላል። ነገር ግን ጉራ ፋርዳ ላይ ከአሶሳ ይልቅ ጉራ ፋርዳ ወደ ሀንድ ሺህ ህዝብ የተፈናቀለበት ቦታ ነው። ጉራ ፋርዳ ያለውን ተጨባጭ ሁኔታ ለማስረዳት አቶ ትፈራና አቶ ማንጉዳው የተባሉ አርሶ አደሮች ዶክተር ያዕቆብ ኃይለማርያም ጋር ተገናኝተው ውክልና እንዲሰጧቸው ያመጣናቸው ሰዎች ይህ ማመልከቻ ሲጻፍ የነበሩ ናቸው። ውክልና ሰጥተው የሄዱ ሰዎች ናቸው። ከመመለሳቸው እስር ቤት እንዲገቡ ነው የተደረገው። ሁለቱ ሰዎች ይህን ደብዳቤ እንዲጻፍ ሀሳብ ካቀረቡ ተወካዮች መካከል ሁለቱ እስር ቤት ነው ያሉ በአሁኑ ሰዓት። ሌላው በትናንትናው ዕለት እዚሁ ጉራፋርዳ ቤንች ማጅ ዞን ጉራፋርዳ ወረዳ ኢየሩሳሌም የተባለ ቀበሌ ወይም በእርጅ የሚባል ቀበሌ ላይ ኢንስፔክተር ምስክር የተባለው የፖሊስ አዛዥ የሚመሩት ኃይል ገብቶ ህዝቡ እየተፈናቀለ ነው። ከትናንትና ጀምሮ ራሱ የማፈናቀሉ ስራ ቀጥሏል። ይሄ ባለበት ሁኔታ ለህዝቡ ጥያቄ ምላሽ ለመስጠት አጣብቂኝ ውስጥ ስለገቡ ያንን ችግር ለማለፍ ለይስሙላ ይህን እያደረግን ነው ቢሉም በተግባር ህዝቡን የማፈናቀሉ ጉዳይ የቀጠለ መሆኑን ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትም የአርሶ አደሮቹ ችግር ባለበት መሆኑን አብራርተዋል። ኢትዮጵያ ውስጥ የተቃዋሚ ፓርቲ ለመሆንና በመንግስት ላይ አጀንዳ ለማንሳት ለመንቀፍ ከበቂ በላይ ምክንያት አለ። ፖለቲከኛ ለመሆን ኢቭን ኢህአዴግ እንደሚለው አስራ አንድ ፐርሰንት እድገት እያሳየ ነው ቢሆንም እንኳ ያሉት ችግሮች መፍትያቸውን ብዙ አይነት አማራጮቹን ብዙ አይነት አገሪቷን መሄድ ያለባት በጣም መሬት ላይ እየተቀመጠች ስለሆነ ብዙ ብዙ ብዙ አማራጭ አለ። ፖለቲከኛ ለመሆን አሜሪካን ፖለቲካ አለ፣ አውሮፓን ፖለቲካ አለ። ስለዚህ እኛ ሰዎች ሳይፈናቀሉ በአካባቢያቸው በሰላም እየኖሩ መንግስት የወሰደው እርምጃ ትክክል ሆኖና መፍትሄ አግኝተው ቢሆን ኢትዮጵያ ውስጥ ፖለቲከኛ ለመሆን የግድ እነዚህን ሰዎች ሰበብ እናንተ ሁልጊዜ ማንሳት አያስፈልገንም። ጠቅላይ ሚኒስትሩ በቂ ምላሽ ካልሰጡ በፍርዱ ሂደት እንደሚቀጥሉ በሀገር ውስጥ ፍርድ ቤቶች ካልተቻለም ጉዳዩን ወደ ዓለም አቀፍ ችሎት እንደሚወስዱት ተቃዋሚዎቹ ገልጸዋል። የኢትዮጵያ መንግስት እስካሁን በዚህ የክስ ጉዳይ ላይ የሰጠው አስተያየት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ